ዶክተር ሲሳይ መረቱ የአምቦ ከተማ ነዋሪ ነው። የእንስሳት መኖ ማቀነባበሪያ ና መሸጫ ድርጅት ባለቤት ነው። ለ13 ወጣቶች የስራ ዕድል ከመፍጠሩ ጎን ለጎን በወልቂጤ ዩኒቨርሲቲም የእንስሳት ሕክምና መምህር ሆኖ እያስተማረ ይገኛል። ሁለቱን ስራ እንዴት ጎን ለጎን ያስኬድ ይሆን? ስለተሞክሮ ና በወጣትነት ላይ ያለውን ሀሳቦች ዙሪያ ከናኮር መልካ ጋር አጭር ቆይታ አድርጎ ነበር እንደሚከተል ይቀርባል። በአምቦ በተለምዶ አዋሮ ተብሎ በሚጠራው ስፍራ ላይ በቆርቆሮ የታጠረ ግቢ ውስጥ የወፍጮ ድምፅ ይሰማል። ጥቂት መኪናዎች ቆመው ከወፍጮ ቤቱ የሚጫኑ የእንስሳት መኖ እንደሚጠባበቁ የሰራተኞቹ ንቁ ተሳትፎ ያሳብቃል። እህሉን ሲያደባልቁ፣ የተፈጨውን በጆንያ እየጨመሩ ሲያስተካክሉ፣ በፍጥነት ሲከውኑ አየውና ስለ ሁኔታው ለመጠየቅ ጠጋልኩ። ዶክተር ሲሳይ ከሁሉም ጋር እየሰራ ነው ከውጭ ቆመው የሚጠባበቁ ደንበኞቹን ላለማስከፋት እየተጣጣረ መሆኑ ቢገባኝም ትንሽ ጊዜ እንዲሰጠኝ ጠይቄ ቆይታ አድርገናል የኦሮፊድ ኮምፕሌክስ ድርጅት ስራ አስኪያጅ ዶክተር ሲሳይ ምሕረቱ እየከወነ ስላለው አብራራለኝ ብዙ ጊዜ ከቦታ እጥረት የተነሳ በትእዛዝ ነው የሚሰራው እኛ የዶሮ የዶሮ ማደለቢያ የእንቁላል ዶሮ የጫጩ የወተት ወተት የሚያ- የሚጨምራለህ የወተት መኖ የሚባል የማድለቢያ ብዙ አይነት መኖዎችን ነው የሚሰራው። ምክንያቱም በትእዛዝ ነው ይህን ስራ የምንሰራው። ያው ቴካዋይ እንደሚባለው ቀድመው ያዙናል። እኛ ንሰራል የማንሰራው የመኖ አይነት የለም። ሙያዊ ድጋፍ ያለው ስራ ንንሰራ ያደረገንም ይሄው ነው። ኦሮፊድ ኮምፕሌክስን ያቋቋመው ዶክተር ሲሳይ በዩኒቨርሲቲ የተማረው የእንስሳት ሕክምና ነው። ኦሮፊድ ኮምፕሌክስን ያቋቋመው ግን በራሱ መንገድ ተግባራዊነቱን ለማረጋገጥ እንደሆነ ይናገራል። የቤተሰብ ግቢ ውስጥ የእንስሳት መኖ ለማዘጋጀት በእጁ የደባለቅና ወፍጨው ቤት እያስፈጨ ተሸክሞ ለደንበኞች በማጓጓዝ በከተማው ያየውን የመኖ እጥረት ለመቅረፍ እንደሞከረም ይገልጻል። የዛሬ ሰባት ዓመት ገደማ ብቻውን የጀመረው ስራ ዛሬ አድጎ ለ12 ወጣቶች የስራ እድል ፈጥሯል። እንስሳት ሕክምና ከመ ሰዓት በፊት መኖ ማግኘት አለባቸው። መኖ ሪሌትድ የሆኑ በሽታዎች አሉ። መኖ ሳይኖራቸው ፕሮዳክሽን ማግኘት አልችልም። ምንም አይነት ነገር ጤና ከጤና ጋር የሚገናኙ መኖ እጥረቶች አሉ። ወደ መኖ ገባል። መድኃኒቱና መኖ ስታገናኘው ነው ጥሩ ፕሮዳክሽን ልታገኝ የምችለው እና ይህንን አክሴስ ካደረግም በኋላ ነው በእኔ ስር ያሉ ሰራተኞች ወደ አስራ ሁለት ናቸው። ሶስት ሴቶችና ዘጠኝ ጋርዶችን ጨምሮ ወደ ዘጠኝ ወንዶች አሉ ኦፕሬተሮችን ጨምሮ በአምቦ አካባቢ እስከ ሰማንያ ኪሎ ሜትር ርቀት ላይ የሚገኙ ከተሞች የኦሮፊድ እንስሳት መኖ ተጠቃሚ መሆናቸውን ዶክተር ሲሳ ይናገራል። ከዚህ በተጨማሪ በወልቂጤ ዩኒቨርሲቲ የእንስሳት ሳይንስ ክፍል መምህር ነው። ሁለቱን ስራ አንዱን በአምቦ አንዱን በወልቂጤ እንዴት አድርጎ የሚያስኬደው? በስራ ከወልቂጤ ዩኒቨርሲቲ ጋር አንድ ካለው ርቀት አንጻር ቻሌንጆች እየገጠሙኝ ነው፣ ገጥሞኛለም ጭምር ነገር ግን ያለውን እዛ ያለውን ስኬጁል በደንብ አይና እዛ ያለውን ደግሞ ሰራተኞች ስላሉ ብዙ ከቨር የሚያደርጉልኝ ነገር አለ። የነገሮችን ሙያዊ ነገር ነው ድጋፍ ነው የሚሰጠው። ሙያዊ ድጋፍ ላይ ትኩረት እየተደዋወልም ምንም እያደረግን እየተራ እዛም ያለውን ነገር ተማሪዎች ሳይጎዱብኝ ማስተማር ባለብኝ ሰዓት እዛ መገኘት ባለብኝ ሰዓት እየተገኘው ያለውን ቻሌንጅ እየተሟላው ብዙ ይደርሻል። ከዶክተር ሲሳይ ስራ ፈጠራ ተጠቃሚዎች ወጣቶች መካከል አንዱ ተክሪ ይባላል። ስላገኘው እድልና ከታታሪ ወጣት የቀሰመውን አጫውቶኛል ዶክተር ስሳይ ዝቅ ብሎ የሚሰራ ልጅ ነው ታታሪ ነው በቃ ሁሉ ገብ ነው ሁሉም ነገር አዲስ ነገር መፍጠት ይችላል እግዚአብሔር ፈቅዶ ደግሞ አሁን ዛሬ ይሆ ይሄ ፋብሪካ ራሱ ዚያን በ አስገብቶ ከራሱ ተርፎ እኛን አካባቢውንም እየጠቀመ ነው። እኔ በበኩሌ ብዙ ነገር ነው ተማርኩት። አሁን ከሱ ብዙ ነገር ይማራል ብዬ ይገምታለሁ። አንድ ስራ ብቻ ሳይሆን ስንት ስራ መስራት ይቻላል። ትልቁ ነገር ፈቃደኛ መሆን ነው። እንደገና ደግሞ ስራ ያለመናቅ ግዴታ፣ በቃ ጉልበት እስካለን ድረስ ዝቅ ብለን መስራትም አለብን። ብዙ ነገር ተምረናል። ያስተምራል። ከዩኒቨርሲቲ ተመርቆ የመንግስት ስራ በመፈለግ ሁለት ዓመት ማሳለፉን የሚናገረው ወጣት አክሊሉ ታደሰ በበኩሉ ያለ ስራ ያሳለፉ ጊዜ እንደሚቆጨው በማስታወስ አሁን ግን የስራ ፈጣኒነት መንፈስ በውስጤ ተፈጥሯል ይላል። እኔ እንደ አንድ ሰው ሁለት ዲግሪ ተሸክሜ ተምሬ ቁጭ ያልኩልኝ ነኝ እና ስራ ፈልግ ነበር ስራ የምፈልገው እሱ ጋር መጥቼ ግን ውስጤ ምንድን ነው የፈጠረው ነጌ እኔ ራሴን ችዬ እንዲወጣና እንደምሰራ ማለት ለራሴ ራሱ አሁን አያላመን ውስጤ የስራ መስራት ፈጠራ ወይም ደግሞ ስራ ለመስራት ያለኝ ፍላጎቴ በጣም ከፍ እንዳለ ነው እየታየ ከሱ የተማርኩት ማለት ነው። ዶክተር ሲሳይ ኦሮፊድን ወደ ትልቅ የእንስሳት መኖ ፋብሪካ በማሳደግ በርካታ ወጣቶችን ስራ የማስያዝ እና የአገሪቱን እንስሳት መኖ ፍላጎት ማሟላት አላማው አድርጎ እንደሚሰራም ገልጿል። ስራ ለሚያማርጡ ወጣቶች መልእክት አለው። በነገራችን ላይ ወጣት ማለት ከእድሜውም አንጻር ካለው ጉልበትም አንጻር ስቶሬጅ ነው። ይሄ ማጠራቀሚያ ጉልበት ማጠራቀሚያ ጉልበት ማጠራቀሚያ ተጠቅመውበት ስራ ሰርቶ ነገ እንደ ቁም ነገር ያንን ከ ተከፋፍሎ የሚበላበት ነው። በጉልበቱ ሰርቶ በጭንቅላቱ በእውቀቱ ሰርቶ ነገን የሚያይበት አንግል ነው ብዬ ነው የማስበው። ዛሬ ካልተሰራ ነገ የምታገኘው ነገር የለም። እኔ በደሞዝተኛ እኔ ጥሩ ደሞዝ ነው የሚከፈለኝ። ከማስተምረው ዩኒቨርሲቲ ደሞዝ ይከፈለኛል። ነገር ግን ሱበቂ በቂ ነው ብዬ አይደለም ቁጭ ያልኩት። ስራ መናቅ አስፈላጊ እኔ ተሸክሜም እሰራለሁ። ከሰራተኞች እኩል ነው የምንሸከመው። የጉልበት ሰራተኛ ሆኜ እሰራለሁ። ያ ነው ለእኔ ነገን ተስፋ ይኖረኛል ብዬ የማስበው። ወጣቱ ጉልበትና እውቀትን ያለምንም ማመንታት በመጠቀም ህልሙን ማሳካት አለበት በማለት መልእክቱን ቋጭቷል። لڤي او اي ناكور ملكا امبو